እንደው አሁን አሁን እያየን እንዳለው በተለይ የኦሚክሮን ስርጭት በጀርመን የክትባት አስገዳጅነት ሊያመጣ እንደሆነ እየተሰማ ነው። ይህ ደግሞ በፖለቲከኛውም ሆነ በሕብረተሰቡ ውስጥ መከፋፈል ፈጥሯል የሚሉ ሀሳቦች፣ አስተያየቶች እየተደመጡ ናቸው። እንደው የተዋሲውን ስርጭት ለመግታት በሚደረገው ጥረት ላይ የሀሳብ መከፋፈሉ እንደው የሚያሳድረው ተጽዕኖ ይኖር ይሆን? የሚያሳድረው እንኳን ተጽዕኖ የለም። ምክንያቱም ሕብረተሰቡ ጠንካራ ተቋሞች አሉት ሕብረተሰቡ ብዙዎቹ ነገሮች በመነጋገር እና በመወያየት ነው የሚፈታው። ነገር ግን ችግሩን የሚመለከቱት በተለይ የሕክምና ሰዎች እንደሚናገሩት ከሆነ በእንደዚህ አይነት ውዝግብ አንድ ደረጃ ላይ ሳንደርስ በሽታው እየተስፋፋ ከሄደ የምንገባበት ጣጣ መንጣጣ በጣም አስቸጋሪ እና አሳሳቢ ነው የሚሉት ነው። እንደሰማነው እና እንደምታውቀውም በዛሬ ዕለት ብቻ ሰማንያ አንድ ሺህ ሰዎች በአንድ ቀን በዚህ በኮሮና በሽታ ተለክፈዋል ይሄ በሽታ ይዟቸዋል በዚህ እርምጃ እየተፋጠነ ከሄደ ወደፊት ሁሉን ነገር ቀጥ የሚልበትም ደረጃ ላይ እንደርሳለን ነው የሚሉት የሚያሳስባቸው የሀኪም ቤት ሰራተኞችም የእሳት አደጋ ተከላካዮችም የጸጥታ ፖሊሶችም ራሱም ጋዜጠኞችም ጭምር ቢሆኑ ሁሉ የታሞ ቤቱ የሚቀመጥ ከሆነ ብዙ ነገሮች ተቃውሰው ሀኪም ቤትም ተጣቦ ችግር ላይ እንወድቃለን የሚሉት አስተሳሰብ ነው ያለው ግን መፍትሄው ምንድን ነው የሚለው ላይ ነው እንግዲህ አሁን የሚከራከሩት። ትናንትና የወጡ መረጃዎች ምንድን ነው የሚያሳዩት? የሆስፒታሎች ማህበር ከአቅሜ በላይ የሆነ ነው፣ ታማሚዎችን የመቀበል አቅሜ እየተገደበ ነው በሚል ክትባቱ ወደ አስገዳጅነት እንዲሄድም ጥያቄ ያቀረበው ያ ማህበር ነው። ከዚህ አንጻር ስ እንደው በእርግጥ በአስገዳጅነት መምጣቱ የሚፈለገውን ውጤት ለማሳካት ሲያግዛል? እዚህ ሀገር የነጻነት ሀገር ስለሆነ መንግስትን መቃወም፣ መንግስትን መደገፍ፣ መንግስት ላይም የጥርጣሬ አስተያየቶችን ማናፈስ መጽሐፍም ስለሚቻል ግዳጅ የሚባለውን ቃል ሰዎች ብዙ ሰዎች ሲሰሙ እንዳየነው በተለይ ክትባቱን በተመለከተው ሰላሳ ከመቶ የሚሆኑ ናቸው። ይህን ቃል ብዙዎቹ ሰዎች ሲሰሙ ይቃወማሉ። ምክንያቱም በራሴ ሕይወት ላይ እነሱ ነው እንደዚህ ነው የሚሉት የፈለግኩትን ነገር ለማድረግ ያንንም ለማድረግ ደግሞ ማንም የሚከለክለኝ ኃይልም የለም። ብዙዎቹ ከፈለግኩም ራሴን ለመግደል እችላለሁ የሚሉ ናቸው። መንግስት አያገባውም ባይ ስለሆኑ የግዳጅ ክትባትን አጥብቆ የሚቃወሙ ናቸው። እንግዲህ ውሳኔውን የአንድ መንግስት የአስተዳደሩ ወይም የቻንስለሩ ወይም የካቢኔው እንዳይሆን ከሰባት መቶ በላይ የሚሆኑት የጀርመን ሸንጎስ የተቀመጡ የህዝብ እንደራሴዎች በጉዳዩ ላይ ተነጋግረው ድምፅ እንዲሰጡበት የሚል ሀሳብ ነው ያቀረቡት። ይህም በማለታቸው ግን ቻንስለሩ ኃላፊነቱን አሳልፎ መስጠት ጠንካራ መሪ ባለመሆንህ ነው። በዚህም የተነሳ ደካማ ነህ የሚሉ አሉ። ሌሎቹ ደግሞ ይህንን አይነት እርምጃ አንድ መንግስት ሊወስድ የቻለው ሶስትዮሽ ድርጅቶች መንግስት ነው እንደምናውቀው፣ እዛ ውስጥ የብዙሀኑን ድምፅ መሰብሰብ ስላልቻሉ ቻንስለሩ ይሄን አስተላለፉ ነው የሚሉት። ሌላው ሶስተኛው ክፍል ደግሞ የሚለው ትልቅ ተመክሮ ያለው ጥበብ የተሞላበት ነገሮችን አይተው ሁሉም በጋራ እንዲሸከመው ሸንጎስ ማድረጋቸው ትክክል ነው ነው የሚሉት። ግን በአጠቃላይ በሸንጎ ውስጥ ይወሰን፣ በተለያዩ አቅጣጫዎች ይወሰኑ። አንድ ሰው ደግሞ ተነስቶ ወይም ቡድኖች ተነስተው ይህን ጉዳይ አልቀበልም ብሎ ጠቅላይ ፍርድ ቤትም ሊያደርሰው ይችላል። ጠቅላይ ፍርድ ቤት ደግሞ አንድ ክስ ከገባ እዛው ነገሩ ሲጓተት በሽታው ደግሞ ፋታ አይሰጥም። ቅድም እንደተነጋገርነው ከሰማንያ ሺህ ሰው በላይ በየቀኑ መያዝ ጀምረዋል። ነጋ እናውቅም፣ ዘጠና ሺህም ሊገባ ይችላል ና በሽታው በሽታው እየተፋጠነ ሲሄድ ምን ገባ በጣጣ መንጣጣ ከባድ ነው የሚለውን ዙሪያ ጥምጥም የሆነ ውይይትና ውዝግብ ነው ያለው እንደው በሌላ መንገድ ደግሞ እኔ ወስቲ እንደው እንደምታውቀው አንተም እንግዲህ በጀርመንም በሌሎች የአውሮፓ ሀገራትም የምናያቸውና የምናስተውላቸው ነገሮች አሉ በተለይ ክትባቱን የወሰዱ ሰዎች ክትባቱን ሙሉ ለሙሉ የተከተቡ ሰዎች ጭምር በተለወጠው የኦሚክሮን ተዋሲ እየተያዙ መምጣታቸው እየታየ ነው በዚህ ምክንያትም ሰዎች ሆስፒታል እየገቡና እየሞቱ መሆናቸውም እየታየ ነው። እና እንደው ከዚህ አንጻርስ ክትባቱን አስገዳጅ ማድረግ ምን ያህል ውጤታማ ይሆናል ተብሎ ይጠበቃል? ሐኪሞቹ ሸንችኖ ነው የሚያስቀምጡት። እነሱ እንደሚሉት ከሆነ ሁለት ጊዜ ወይም ሶስት ጊዜ የተከተበ ሰው በሽታው ቢይዘው ይሄ ኦሚክሮን የሚባለው ኮሮና በሽታ ቢይዘው በቀላሉ እንደ ማንኛውም አነስ እንዳለ ጉንፋን በሽታ ብዙ ሳይፈታተነው ይቋቋማሉ የሚሉት እውነትም እርግጠኛ እንደዚህ ነው። ለምሳሌ ብሬን ብሬምን የተባለ ነው ሰሜን ጀርመኑ ብንመለከት እዛ ሁሉም ሰው ተከትቦ ነገር ግን ሶስተኛውን ለመከተብ ሶስተኛውን ክትባት ለመውሰድ ጊዜ ስላጠረ ወይም በጊዜው ስላልሆነ እዛ ብዙ ሰዎች ይታሟል። ያም ሆኖ ግን ሐኪም ቤቱ አልሞላም ነው የሚሉት። ለዚህ ማስረጃ የሚሰጡት የተከተቡ ሰዎች ለበሽታው የበለጠ አይጋለጡም ነው የሚያስፈራቸው። ያልተከተቡ ከህፃናት ጀምሮ እስከ አስራ አራት ዓመት ወይንም አንከተብም ብሎ እስካሁን ድረስ የሚማገጡ እስከ ሰላሳ ከመቶ የሚሆኑ ሰዎች እነሱ በሙሉ ከታመሙና ሌላውን ሰው ደግሞ በሽታውን ካስተላለፉ ችግር ይመጣል ነው የሚሉት። ግን ከእንግሊዝ ሀገር የምንሰማው ከስፔን የምንሰማው ከጣሊያን የምንሰማው ደግሞ የግዳጅ ክትባቱ ደካማ ለሆኑት ሰዎች ለአደጋው ይጋለጣሉ ተብሎ ለሚገምቱ አዛውንቶች ቢሆን ጥሩ ነው የሚሉት። እዛ ላይም እንደዚሁ የተለያዩ አስተያየቶችና አመለካከቶች አሉ። ይህ ነው ተብሎ መናገር አይቻልም። ነገር ግን ክትባቱ የተከተቡትን ሰዎች ከበሽታው መጋለጥ ብዙ አድኗቸዋል። የበርሊኑ ባልደረባችን ይልማ ኃይለሚካኤል ለነበረን ቆይታ በአድማጮቻችን ስም ከልብ አመሰግናለሁ። መልካም ጊዜ። መልካም ጊዜ።